ወደ መቀሌ በማምራት እዛ ወደሚገኘው የተፈናቃይ ማዕከል በማምራት ተፈናቃይ ሴቶች ስላሉበት ሁኔታ አነጋግረናል። በዛ ያሉ ሴቶችና እናቶችም በአሁኑ ጊዜ የሚያገኙት እርዳታ እጅግ አነስተኛ በመሆኑ ለረሃብ መጋለጣቸውን ይናገራሉ። ሙልጌታ አጽብሃ ነው ያነጋገራቸው። ዝርዝሩ እንደሚከተለ ይቀርባል። በሰቲት ሑመራ ከተማም በሁመራ ሁለተኛ ደረጃ ትምህርት ቤት አስተማሪ እንደነበሩ የነገሩኝ መምህር አዛለች ሃብተ ማርያም በከተማዋ ከመምህርነት ውጭ በግብርና ስራም ተሰማርተው ይሰሩ እንደነበር በመግለጽ ጥሩ የሚባል ኑሮ እንደነበራቸው ነው የተናገሩት። ሁመራ ሁለተኛ ደረጃ ትምህርት ቤት አስተምር ነበር። እዛ ስኖር ለአስራ አምስት ዓመታት እዛ አስተምር ያለው እዛ ተመድቤ ከሄድኮ እዛ ኑሮዬ መስርቼ ልጆች ወልጅ አራት ልጆች ወልጅ እዛ ቤት ሰርቼ በሰላም ወጥተን በመግባት ኑራችን የተስተካከለ ነበር። ጥሩ ህይወት ነበር። የሰርቶ መብላት በጣም መልካም ነው። ሰርተን በደስታ እንኖር ነበር። ጎናጎን ከስራችን ሁመራ ደስ የሚል በዚህም እየሰራ በዚህም የተለያዩ የእርሻንትን ከሶንትን ለአንድ ካሬ ለሁለት ካሬ ተከራይተ እርሻም ተካሂዳለ። በክረምት ወቅት እሱ ነው እንትናችን፣ ትርፋችን። በዛ ምክንያት እንደዛ ያለ መንግስት ብድር ይሰጠናል። ብድርና ቁጠባ ነበር። ቤት እንሰራለን ከደሞዛችን ይቆረጣል። ጥሩ ህይወት ነበረን ብቻ ሁመራይ ሁሉም ፍቅር ተባብሮ ተፈቅሮ ነው የሚኖሩ። ባለፈው አመት ጦርነቱ ሲጀመር ከቤታቸው ገንዘብ ይሁን ንብረት ሳይዙ እንደወጡ ገልጸዋል። ከጥቅምት 30 ጀምሮ እስከ የካቲት 2013 በእግር አንዳንድ ጊዜም መኪና ሲያገኙ እየተጓዙ መቀለ ከተማ ከሶስት ወር በኋላ እንደደረሱ ነው የገለጹት። ከአምና 2013 ጥቅምት ሰላሳ ጀምሮ ግን ባልታሰበ ሁኔታ ወራሪ ሻቢያ እና ፋኖ የአማራ ክልል በባእከር መጡ ሻቢያ ደግሞ ሀጀር ሆኖ ከባድ መሳሪያ ወደ ሁመራ በመጣል ለህዝቡ በቃ ለሕዝቡ ሰላማዊ ሕዝቡ ላይ በመጣል ተደናግጦ ሕዝቡ ንብረቱን ቤቱን ቤቱ እንደከፈተ በእግር በእግር አደባይ ወደሚባል ቦታ በመሮጥ በመሮጥ ሌት ተቀን እኔ እግሬ እስከሚቆስል በእግር በመሮጥ ከልጆች ጋር ከባለቤት ተበታትነን ያው እንደማይደረስ የለም ሽሬ ደረስን። በአሁኑ ጊዜ የሰው እጅ የምጠብቅ ሁኛለሁ የሚሉት መምህር ታዛለች በመቐለ ከተማ በሚገኝ ሰብዓ ካሬ ተብሎ በሚጠራ የተፈናቃዮች ማዕከል እንደሚኖሩ ነው የገለጹት። ብርዱ ንፋሱ አሁን ይሻላል እንጂ ብታየው በቃ እዚህ ጋር ያለው ብርድና ንፋስ ልነግር አልችልም። በጣም ነው የተሰቃየን፣ በጣም ነው የደነገጥ ነው። እኔ ራሴ ልጆች አሁን እዛጋ ባካችሁ ቤት ካለ አሳዱሪ ብዬ ነው ማድረው። ምክንያቱ ብርድ ልብስ የለኝም፣ ፍራሽ የለኝም፣ ማቴሪያል የለኝም። ስለዚህ አላቀረቡልንም ስለዚህ ያለኝ አማራጭ ሰው ጋር ለምኝ እዚህ ጋር እዚህ ቤቶች አሉ። ከዛ እየተመላለስኩ ልጆቼ እንዳይታመሙብኝ ማለት ነው በዚህ መድኃኒት በሌለበት ሰዓት እየተመላለስኩ ነው እዚህ ጋር የምንኖረው። ምን ምን ልበልህ ታዲያ እርዳታ እንዳይሰጡንም የለም አስራ አምስት ኪሎ ስ እኔ ለምሳሌ እያስተማርኩ አስር ሺ ወስድ ነበር። ስለዚህ አሁን ግን አስራ አምስት ኪሎ ምንድናት የምትሆነ ጨው በአቅማ ጨው ነስንሰህ እንኳ እንዳትበላ ሁለት መቶ ሁለት መቶ ለኪሎ ጨው ሱኳር የለም ቡና የለም። ምንድን ነው በቃ፣ ይሄን የቀለለ ነገር አለና እችን አድርጌ አድራለሁ የምትለው ነገርስ የለም። ሁሉም ከባድ ነው፣ ውድ ነው። እንጨት የለም። እዚህ ጋር አሁን ማብራት ማብራት እንኳን ሶላር ሱጥን ብለናቸው በእጣ በእጣ ነው። እንዴት እንዴት እኔ ጨለማ ላይ እያደርኩ እጣ የሚባል ነገር የለም። ልጆች ይዘህ እንዴት ጨለማ ታድራለ? በእጣ ነው ብለው ሶላር ራሱ አልሰጡም። በጣም ፈታኝ ነው። ታዲያ እግዚአብሔር ያመጣውን ለኔ ብቻ አይደለም ለሁሉም ሰው ስለሆነ ለሁሉም ትግራይ ነው፣ ከጫፍ እስከ ጫፍ ነው የተናወጠው እኮ ሁመራ ብቻም አይደለም፣ ለሁሉም ነው። የባሰ ግን ሁመራ ምዕራባዊ ዞን ሆነ እንጂ። ስለዚህ ምን ምን ልበልፍማ ምን ልበል ከባድ ህይወት ነው ያለው። በተፈናቃይ ማዕከሉ የሚኖሩ ሰዎች አብዛኞቹ ከምዕራብ ትግራይ የተፈናቀሉ ሲሆኑ ከዛላምበሳና ኢሮብ አካባቢም ተፈናቅለው የመጡ ሰዎች ተጠልለውበት ይገኛሉ። በማዕከሉ ያገኘኋቸው ወይዘሮ ሰንበቱ ወልድ አብዝጊ የተባሉ በበኩላቸው በ1991 ዓ ም በኢትዮ ኤርትራ ጦርነት ተፈናቅለው ከኤርትራ ወደ ትግራይ እንደገቡ ገልጸው ከዛን ጊዜ ጀምሮ በማይካድራ መኖር መጀመራቸው ገልጸዋል። ለ22 ዓመታት በማይካድራ ጠላ በመሸጥ ቤት በማከራየት ሕይወታቸው ይመሩ እንደነበር ነው የገለጹት። ባለፈው ዓመት ጦርነቱ ሲጀምር ደግሞ ለሁለተኛ ጊዜ ተፈናቅሏል። የአርባ ሶስት ዓመት ልጃቸውም እንደተገደለባቸው ይገልጻሉ። በ30 ጥቅምት ነው ጠላት የመጣ እኛ የወጣ ወጥተዋል፣ ሁሉ ወጥተዋል። እኛ ግን አልወጣ ደከማች ደሞ ነበር። ልጄ ብርሃኔ ነበር ሲሰራ፣ ምንም አውቀው የለ ልጄ ትግሬ ብቻ መሆን እን እንጂ ሌላ አጥያት የለው። ወደ እናቴ ብሎ ሲገባ ሲመጣ ገና ከበሩ ገና ሳይገባ ከቤቱ፣ በትግራይ ትግራይ መሆኑ በፋስ ገደሉት። ቀብሪ ላይ ባገኘው ባካች ለሞ ጠይቁልኝ ብዬ ጠየቁት። አንድ ነበር ጓድ ምባለ አማራ ነው እሱ ከኔ ጋርዳና ነው ጠዩ ለስ መጣ። እንዲህ ነው አለ። ልጅ ሞተው ገደሉት። መቼ ሞተ አለ። አንተ ሕዳር የሞተቱ ህክምና ልወስድ ነበር አለ። ታዲያ በፋስ አይደለም። ህይወቱ ምንም መቀሳቀስ ያልነበረው። አሁን ግን አንድ አምስት ሰው መጡ፣ አንስተው ወደ ሽንጥሮ ነው ወሰዱት እንጂ ሰባት ቡምባ የምትበላለች በሳ ሽንጥረው ከዛ ቀበሩት። የአራት ልጆች እናት የሆነችው ልጃቸውም ወደ ሱዳን እንደተሰደደች መስማታቸው የገለጹት ወይዘሮ ሰንበቱ በአሁን ጊዜ ያለችበት ሁኔታ አላውቅም ብለዋል። ተፈናቅለው በሚኖሩበት ማዕከል የሚያገኙት እርዳታ እጅግ አነስተኛ መሆኑ በመግለጽ ተርበናል በማለትም ነው የተናገሩት። ያመጣልን እንጀራ በልተናል። ያመጣልን እንጀራ ልብሳቸው የእነሱ ልብስ ነው የለበስና የእነሱ እንጀራ በልተናል። የመቀለ አሁን እንደኛ ሆነዋል እንጂ ባክ ሲዘጋ ምናምን ሲዘጋ እንደኛ ነው ያለ። የመቀለ ሰው ሁሉ ኮፍቶት ነው ያለ አሁን ሳሉ። ግን እነሱ ነው ያለን አበልን የመቀለ ልብሳችን ለብሰናል፣ በልተናል፣ በእነሱ ልብሳችን ቀይረናል። መንግስት ደግሞ በመቼ ጉንበት ሰጠንስ እንዲያ ወገኖች ጀምሮ ደግሞ መስከረም ሰጠን ስም ሩዝ ደግሞ ሰጠን። ከዛ ወዲህ አልሰጠን። በኋላ መስከረም የተቀበልና አሁን 15 በአንድ ሰው ተቀበል 15 ኪሎ አሻገር ነው በጣም ያቺ 15 ከዛ ወዲህ ደግሞ ሽጡና ሽጡን ምን በሁመራ ከተማ በንግድ ስራ ተሰማርተው እንደነበሩ አሁን ተፈናቅለው በማዕከሉ ያገኘኋቸው ወይዘሮ ሀመል ማል አመኑ የተባሉ በበኩላቸው በጦርነቱ ምክንያት አንድ ነገርም አላነሳን። በገንዘብ አላዝነ ምን አላዝነ በቃ ብጃ ማርገን ነው የወጣነ። የመቀሌ ህዝብ ሁሉ እንጀራ ያዋጣል፣ ልብስ ያዋጣል፣ ሁሉ ነገር ያገዘን ነበር። አሁን ግን ባንክ ቤት ስለሌለው ለራሱን ተቸግሮ ስለሆነ በቃ ለራሳችንም በቃ ከነሱ ነው እያመጣን የምንመላ ነበር፣ ያመጡልናል የዓለም አቀፍም ሰናይ ገባሪም ይረዱነ ነበር። አሁን ግን ሁሉ ነገር ተዘግቶን ያለ በአብይ ሰንክ ማለት ነው። ዓለም አቀፍ ተቋማት ለተፈናቃዮች በተለይ ሴቶች ላይ ተጽዕኖ እንደሚበረታ ተገንዝበው በአስቸኳይ የምግብ እርዳታ ሊያደርጉልን ይገባል ይላሉ ወይዘሮ ሀመልማል የሆነ ጀርካን ምናምን ሳሙና አሁን ሳሙና የለ ማጠቢያ ያለ ከእነሱን የምንሰጥ የነበር ይሆነ ሊፋፋ ምናምን ለህፃኖች ይሰጣል አሁን ግን ቁማኔ ያለ ሁሉ ነገር ሊቀጥሉበት አለባቸው። እነሱስ በቃ በቃ ሊሰጡና በቃ ሁሉ ነገርስ እርዳታስ እርዳታ ስለማቋረጥ የለባቸውም ነምል። በመቀለ ከተማ ሰብዓ ካሬ ተብሎ በሚታወቀው የተፈናቃዮች ማዕከል የሚገኙ ሴቶች በዛሬው ዕለት የሚከበረው ዓለም አቀፍ የሴቶች ቀን ማርቼትም አክብረዋል። ለአሜሪካ ድምጽ ሙልጌታ ጽበሃ መቀለም።